በሰሜን ሸዋ ዞን እንሳሮ ወረዳ በኮቪድ-19 ህይወቱ ያለፈን አንድ ግለሰብ ተሰባስበው የቀበሩ 57 ሰዎች ወደ ለይቶ ማቆያ እንዲገቡ ተደረገ። የሰሜን ሸዋ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ለአሜሪካ ድምፅ ራዲዮ እንዳስታወቀው ግለሰቡ አደጋ ደርሶበት ህይወቱ ቢያልፍም በተደረገለት የናሙና ምርመራ ግን ለኮሮና ቫይረስ መጋለጡ ተረጋግጧል። በስፍና አራጌ ዝርዝሩን ይዘዋል። አዲስ አበባ ውስጥ በቀን ስራ በግንበኛነት የሚተዳደረው ግለሰብ በስራ ላይ እያለ በመውደቁ በአካባቢ ወደሚገኝ የጤና ተቋም ለህክምና ይላካል። ለህክምና የገባው ግለሰብ ህክምና እየተሰጠው ናሙናም ይወሰድለታል። ግና የናሙና ውጤቱ ይፋ ከመሆኑ በፊት ህይወቱ ያልፋል። እናም ቤተ ዘመድ አስከሬን ይዞ እንዲሄድ በመታዘዙ ወደ ሰሜን ሸዋ ዞን እንሳሮ ወረዳ ለቀብር አቀና። ወዳጅ ዘመድ፣ ጎረቤት፣ ጓደኛ ተሰባስቦ ግለሰቡን አፈር አለበሰ። በማግስቱ ግን ያልተጠበቀው ውጤት ይፋ ሆነ። የዞኑ መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ማሙሽልማ እንደገለጹት ወድቆ ህይወቱ ያለፈው ግለሰብ ኮቪድ አስራ ዘጠኝ እንዳለበት ተረጋገጠ። እንግዲህ የዚህ ግለሰብ ውጤት እሱ ከተቀበረ ከአንድ ቀን በኋላ ይፋ የደረገና በእኛ ዞና አማካይነት ተደውሎ ለእኛ ጤና መምሪያ፣ የእኛ ጤና መምሪያ ለወረዳው ደውሎ በቱ ውጤቱ የሚያሳይ የሚያሳይህን ስለሆነ አብረው የነበሩ ግለሰቦችን ደግሞ ምርመራ ይደረግላቸው የሚል አቅጣጫ ተሰጥቶ በልቅሶ ላይ የነበሩ ቤተሰቦች ሊያስተዛዘኙ የሄዱ ግለሰቦች አጠቃላይ ወደ ሀምሳ ሰባት አካባቢ ግለሰቦችን በወረዳው ላይ በሚገኘው የለይቶ ማቆያ ገቡ ተደርጓል። የሚገባውን ክትትል የተደረግላቸው ናሙና እየተወሰደ በአጭር ጊዜ ውስጥ ውጤታቸው ይታወቃል። አሁን ወደ ሀያ አንድ ሰው አካባቢ ቦታውም ስላቀነቻቸው ወደ ደብረ ብርሃን የለይቶ ማቆያ ማዕከል አምጥተናቸዋል። መቼ ነበረ ሰውየው ቀብራቸው የተፈጸመው? እንግዲህ እኛ ጋር በደረሰን መረጃ መሰረት በሀያ ዘጠኝ ተቀበሩ በሰላሳ እንደተነገራቸው ነው። እነዚህን ሀምሳ ሰባት ሰዎች ወደ ኳራንቴን የገቡት ትላንትናም ከትላንት ወደ ምጨት አንድና በሁለት ነው። በኢትዮጵያ ጤና ኢንስቲትዩት የተዛማጅ በሽታዎች መከላከል ከፍተኛ ኤክስፐርት ጌታና አብርሃምን በዚህ ጉዳይ አናግሬያቸው ነበር። ተጠርጣሪ ሰዎች ናሙና ተወሰደ። ናሙና ከተወሰደ በኋላ ውጤቱ ሳይታወቅ አስከሬን እንዴት ይሸኛል? ትክክል። ዋናው ነገር የወሰድክለት ኮሮና ከሆነ መስራት ያለባቸው ተከታይ ነገሮች ላይ ለማትኮር ነው። እንዳይተላለፍ ለመቁረጥ ነው። አንድ ሰው ተይዞ ሊሞት ይችላል። ችግሩ ከሱ ወደ ቀጣይ እንዳይተላለፍ ለመቁረጥ ነው። ብቻ አይደለም። አንዳንድ ክልሎች እየሰማ ይሆናል ናሙና ተወስዶለት ወይ ከሄደ በኋላ ፖዚቲቭ ሆነ፣ እንደዚህ ስንዛባላለን። ስለዚህ ሰዶ ማሳደድ ከሚሆን ናሙና እስከወሰን ድረስ ውጤቱ እስካልነገርን ድረስ መልቀቅ የለብንም። ኤክስፐርቱ ከሰው ኃይልና ከግብአት አቅርቦት ጋር የተያዙት እጥረቶችም ችግሩን እያባባሱት እንደሆነ ጠቁመዋል። ስማቸው እንዲገለጽ ያልፈለጉ የሕብረተሰብ ጤና ባለሙያ ግን የአፈጻጸም ችግሮቹ ጎልተው የወጡት የበሽታ መከላከል ቁጥጥር ፕሮቶኮል በአግባቡ ባለመተግበሩ ነው ይላሉ። ልክ አይደለም ብዬ ነው ማምነው። ምክንያቱም አንድ አስከሬን ተመርምሮ ውጤቱ ሳይታወቅ ወደ ህብረተሰቡ ወይም ለቀብር አስፈጻሚ መመለስ የለበትም። ለቤተሰብ ውጤቱ በአግባቡ በ24 ሰዓቱ ሳይጠብቅ መታወቅ አለበት። ምክንያቱም አስከሬን ይዞ ሰው ላይቀመጥ ይችላል። ከተመለሱ በኋላ መፈለጉ አስቸጋሪ ነው የሚሆነው። ስለዚህ እዛው እያሉ ውጤቱ አሳውቆ ውጤቱ ፖዘቲቭ ከሆነ ሰዎቹ ርቀው ሳይሄዱ ኳራንታይን ውስጥ መግባት አለባቸው ማለት። ከዛ ባሻገር ደግሞ እንዲህ አይነት ነገሮችን በሽታ መከላከል ፕሮቶኮል ጋር አብሮ የሚሄድ ስላልሆነ ይህንም ለወደፊት እንዳይደገም ከፍተኛ ባለስልጣናት ሊሆኑ ይችላሉ፣ ወይም የጤና ጽፈት ቤት ኃላፊዎች የቁጥጥር ስራውን አጠናክረው መቀጠል አለባቸው ብዬ አምናለሁ። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ፣ ከደሴ።